የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል ይገኝባቸዋል በተባሉ በደቡብ ወሎ ዞን የደላንታ ወረዳ ቀበሌዎች ውስጥ አሳሳቢ ሰብዓዊ ጉዳት እየደረሰ ነው ሲሉ ተፈናቅለው በወረዳው ዋና ከተማ ወገል ጤና የሚገኙ አስተያየት ሰጪዎች ተናገሩ። ይነናል መስፍን አራጌ ከስፍራው ባጠናቀረው ዘገባ ተፈናቅለው በወገልጤና ከተማ የተጠለሉ የወረዳ ነዋሪዎች እስካሁን ያገኙት ምንም አይነት የለት ድጋፍ ያለመኖሩንም አመልክተዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት በበኩሉ የደረሰው መረጃ ያለመኖሩን ገልጦ ከሚመለከተው አካል ዝርዝር እንደደረሰው ድጋፍ የሚሰጥበትን ሁኔታ እንደሚያመቻች ገልጠዋል። በሱና አራጌ መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል ወደ ደቡብ ወሎ ዞን ለመግባት ሙከራ አድርጎባቸዋል ከተባሉት ወረዳዎች አንዱ የደላንታ ወረዳ ነው። ኃይሉ ከጳጉሜ አምስት ጀምሮ ወደ ዞኑ ደላንታ ወረዳ በመግባት 030 031 023ና 024 ቀበሌዎችን በመቆጣጠሩ በአስር ሺዎች የሚገመቱ ከቤት ንብረታቸው ተፈናቅለው ወደ ወገል ጤናና ደሴ ከተሞች መሰደዳቸውን ጉዳት ደርሶብናል ያሉ አስተያየት ሰጪዎች ለአሜሪካ ድምጽ ሬዲዮ ተናግረዋል። ከስደተኛ የበለጠ እዛው ተቀምጦ በጤናው ቀን ያፈ የሰራውን ንብረት ሀብት በጉልበት እየተቀማ ይገኛል። የዞን ዋና አስተዳዳሪ ሰይድ መሐመድም ጁንታ ሲሉ የጠሩት አካል ወደ ደቡብ ወሎ ዞን በደላንታ በጎ ለመግባት መሞከሩን አረጋግጠዋል። ህወሀት ከተቆጣጠረው እና በደላንታ ወረዳ ከሚገኙ ፀሀይ መውጭ አካባቢ ብቻ ከሀያ ሺህ የሚበልጡ ሰዎች መፈናቀላቸውን የአይን ማይነን የሚሉ ተፈናቃዮች ይናገራሉ። ስማችንን ብንናገር አካባቢያችንን የተቆጣጠረው ሀይል ቤተሰቦቻችን ላይ ጉዳት ሊያደርስ ይችላል ሲሉ ለአሜሪካ ድምጽ የተናገሩት አስተያየት ሰጪዎች ከአስራ አምስት ቀናት በፊት ወታደራዊ ሀይሉ ይኖርባቸው የነበሩትን ቀበሌዎች በማጥቃቱ ህይወታ ቸውን ለማትረፍ አድካሚ የእግር ጉዞ አድርገው ወደ ወረዳው ከተማ ወገል ጤና መዝለቃቸውን ገልጸዋል። በርካታ አርሶ አደር ሲያረባ የነበረውን በሬ፣ ላም እየታረደ እየተበላ ነው። በጣም በሚያሳዝን ሁኔታ አርሶ አደር እዛ ደካሞች እንጀራ የጋገሩትን ሳይቀር እየተቀሙ ነው የሚባሉት። ተዋጊው ኃይል በተቆጣጠራቸው ቀበሌዎች ውስጥ ቤተሰባቸውን ጨምሮ መንቀሳቀስ ያልቻሉ በርካታ አቅመ ደካሞች፣ ነፍሰ ጡሮችና አካል ጉዳተኞች በአሳሳቢ ሁኔታ ላይ እንደሚገኙ በመንግስት ስራ ላይ የተሰማራና ወገል ጤና ከተማ ተፈናቅሎ የመጣ ወጣት አስተያየቱን ለአሜሪካ ድምጽ ሬዲዮ ሰጥቷል። ተንቀሳቃሽ ነጋዴ ነኝ የሚሉትና ተፈናቅለው ወገል ጤና ከተማ የሚገኙ ሌላው አስተያየት ሰጪ በበኩላቸው ፀሐይ መውጫ አካባቢ ትኖራለች ካሏቸው እህታቸው አገኙት ያሉትን መረጃ አጋርተዋል። ከሳምንት በፊት ደውለውልኝ ነበረና ግንኙነት ነበረን የመኖሪያ ቤታችንን ወደ ዜሮ ሀያ ሶስት ቀበሌ ሆኖ ወደ ገጠሩ ስለነበር እኛ አካባቢ ላይ ምሽግ የመማስ አይነት ነገርና ለጦርነት ዝግጁ የመሆን ሁኔታ እንደነበረ ነገረችን። ከዛ በኋላ ቤታቸው ገብተው ወተት አምጡ እንጀራ አምጡ እያሉ እንደሚያስቸግሯቸውና ያለችውን ነገር ሁሉ እየበሉባቸው እንደሆነ እንደሆነ ነው የሰማነው። ለሸመታ ወገል ጤና እንደመጡ የሚኖሩበት የፀሐይ መውጫ አካባቢ ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል ቁጥጥር ስር መዋሉን ተከትሎ ከሰባት ቤተሰቦቻቸው ጋር ተለያይተው ወገል ጤና ቤተሰብ ጋር ተጠግተው ለመኖር መገደዳቸውን የሚናገሩት ደግሞ በግብርና የሚተዳደሩት አስተያየት ሰጭ ናቸው። ኔትወርኩንም ስላበላሹት ሰው እንዳይገናኝ ከዚያ ተራራ ላይ ዲወሉልኝ እንዴት ነው ስላቸው፣ አይ ራሞት ነህ ምናምን አሉኝ። ዋጋ ያለንም ስድስት ሁነው ሀኛ ቤት መጡ። ያወተታችን እና እንጀራችን ወቄታችንን ልብሳችን፣ ይዘው ከዱ ነው ያሉት። እንግዲህ ለፈጣሪ ዝም ብዬ እኔም እያለቀስኩ መጠጊያ የለኝም። እዚ እያለቀስኩ ነው ያለሁት። አሁን ጥለዋቸው የወጡባቸው አካባቢዎች ውስጥ የነበሩ መሰረተ ልማቶች መውደማቸውንና ሰብአዊ ጉዳት እየደረሰ መሆኑን ነው አስተያየት ሰጪዎቹ የሚናገሩት። ጥገና ጣቢያዎች አቁመዋል። ስኳር ግፊት ምናምን መድኃኒት ሲከታተሉ የነበሩ ሰዎች በቅርብ አገልግሎት ማግኘት አልቻሉም። በርካታ ጤና ጣቢያ ላይ ተዘርፏል። በሽታ አለ፣ ረሃብ አለ፣ ጦርነት አለ። የምን በሽታ ተከሰተ? እንደ ወረርሽኝ ነው የሚሉት እነሱ አካባቢ ማለት ነው። እንግዲህ ያው ሞያው ስለሌለኝ ይህ ነው በሽታው ብዬ እንትን አላልኩትም። ከዜሮ ሰላሳ አንድ እስከ ዜሮ ሀያ ሁለት ድረስ ያለው ቀበሌ ግንኙነት ወረዳ ጋር ተቋርቷል። የገበያ ሁኔታውም እንትን ብሏል እና እነሱ ሞር እነሱ ደግሞ ያሉት እዛ አካባቢ አራት ቀበሌ ላይ በደንብ እንቅስቃሴ እያደረጉ ነው ያሉት። ዜሮ ሰላሳ አንድ፣ ዜሮ ሰላሳ፣ ዜሮ ሀያ ሶስትና ሀያ አራት የሚባሉ ቀበሌዎች ላይ አሉ። በተለይ ዜሮ ሰላሳ እና ዜሮ ሀያ ሶስት ቀበሌ ሁለቱ ቀበሌ ላይ በከፊል ዜሮ ሰላሳ አንድ ሶስቱ ቀበሌ ላይ ካምፕም አላቸው። እንቅስቃሴ ምዛ ያደርጋሉ። ማህበረሰቡንም እየገቡ ያለውን አብረው እየበሉበት ነው ነው የሚሉን። እንግዲህ የሚደውሉት ተራራ ላይ ወጥተው ኔትወርክ ፈልገው የምናገኛቸው ሰዎች በዚህ ልክ ነው የሚያናግሩን። ንብረትም እየተዘረፈ እየተበላ ስለሆነ አስቸኳይ እርዳታ ያለ ህፃኖቹ በተለይ ወላጆቹ ራሱ ከዚያ ሆስፒታል የለምን እና እነዚያ ትክክለኛ መንግስት አልቀረበላቸውም። በጣም ይከብዳል። አንድ ሰው ታሞ ሀክሞ አይዲንም በቃ መሞት መፍሰጥሮች ህፃኖቹ በቃ እየሞቱ ነው ያሉ ተራብዬ ያለቀ ነው ህፃን ጥሪ አበላ በቃ ምንም አጥሜትም የለ ምንም የለ አገሩም ድርቅ ነው። በጣም አስቸጋሪ ነገራል። የህወሓት ቃል አቀባይ ጌታቸው ረዳ በተደጋጋሚ ሀይላቸው ንጹሀን ዜጎችን ኢላማ እንደማያደርግ መግለጻቸው ይታወሳል። የደቡብ ወሎ ዞን አደጋ መከላከል ማዕከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ መሳይ ማሩ በሰጡት ምላሽ እስካሁን በተጠቀሰው ልክ ተፈናቅሎ ወገል ጤና ከተማ የሚገኝ የተፈናቃይ መኖሩ መረጃ እንዳልደረሳቸው ጠቅሰው የተደራጀ መረጃ ከሚመለከተው አካል እንደደረሳቸው አስፈላጊውን ድጋፍ ለማድረግ እንደሚንቀሳቀሱ ጠቁመዋል። ቀደም ሲል በደላንታ ወረዳ ሶስት ቀበሌዎች ጉዳት ያደረሰ መሆኑ እናውቃለን። እንግዲህ ከደላንታ ወረዳ ቀደም ሲል ከገጠር ወደ ከተማ፣ ከከተማ ወደ ከተማ የተፈናቀሉ ወገኖች መረጃ ጠይቀናል። የቀረበው መረጃ አሁን በሚገለጸው ልክ አይደለም። ተፈናቅለው የመጡ ወገኖቻችን በትክክል ካሉ መረጃውን ፈጥኖ ለዞን አደጋ መከላከልና ምግብ ዋስና ያቅርቡ። በሚቀርብልን መረጃ መሰረት ፈጥነን ምላሽ ለመስጠት መንግስት ዝግጁ ነው። ወታደራዊ ግጭቱን ተከትሎ ከሰሜንና ደቡብ ወሎ ከዋግምራና አፋር አካባቢዎች ከሶስት መቶ 250 ሺህ በላይ ተፈናቃዮች በዶሴ ኮምቦልቻና ሐይቅ ከተሞች ቤተሰቦቻቸው ጋር በማረፊያ ካምፖችና ተከራይተው የተጠለሉ ሲሆን ከነዚህ እስካሁን 255 ሺህ የሚደርሱት የዕለት ደራሽ ምግብ እርዳታ እንደተደረገላቸው ማስተባበሪያ ጽሕፈት ቤቱ ከቀናት በፊት መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ